ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ምሽት ስርጭታችን ጀመረ። ቅዳሜ ኅዳር 21 2017 ዓ.ም ሁለት ዓለም አቀፍ የሰብአዊ መብቶች ተሟጋች ድርጅቶች የኢትዮጵያ መንግሥት ሦስት የሲቪል ማኅበራት ድርጅቶችን ማገዱን አጥብቀው መቃወማቸውን የተመለከተው ዘገባ እንዲሁም መምህራን በደመወዝ አለመከፈል መዘግየትና መቆረጥ የተነሳ ችግር ውስጥ መግባታቸውን ኑሯቸውን ለመደጎም ጫማ መጥረግን ጨምሮ ከዘርፋቸው ውጭ በሆኑ ሌሎች ሥራዎች ላይ እየተሰማሩ መሆኑን የተመለከተው ዘገባ ለምሽቱ ከያዝናቸው ውስጥ ይጠቀሳሉ። ጤና ስጥልኝ ክቡራትና ክቡራን ሳስተናግዳችሁ የማምሸው የማምሻው እንግዲህ ወሌ ነኝ። አቀናበሪያችን ንጉሥ ታምሬ፣ ዋና አዘጋጅ ደግሞ ጽዮን ግርማ። የዛሬው ምሽት ዝግጅት ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ኮም ላይ በቀጥታ ማድመጥ ትችላላችሁ። ከሰኞ እስከ አርብ ደግሞ በፌስቡካችን ቪኦኤ አምሃሪክ ላይ በቀጥታ እንገኛለን። እስከ ምሽቱ አራት ሰዓት አብራችሁ እንድታመሹ ጋብዛለሁ። አሁን የዓለም ዜና እንደምናመሻችሁ አድማጮቻችን፣ ከአሜሪካ ድምፅ የምሽት ዜናዎች ጋር ሀብታሙ ስይብ ነኝ በኦሮሚያ ክልል አርሲ ዞን ሸርካ ወረዳ ሐሙስ ህዳር 19 ቀን 2017 ዓ ም በታጣቂዎች ተፈጸመ በተባለ ጥቃት ዘጠኝ ሰዎች መገደላቸውን የአሜሪካ ድምፅ ያነጋገራቸው የተጎጂ ቤተሰቦች ገለጹ። ድርጊቱን የፈጸሙት ሸነይ ብለው የጠሯቸው ታጣቂዎች መሆናቸውን የተናገሩት ቤተሰቦች የተጎጂዎቹ የቀብር ሥነ ሥርዓት ትናንት አርብ መፈጸሙን ገልጸዋል። እናት ፓርቲ ድርጊቱን በጽኑ አጉዘዋል። የኦሮሞ ነጻነት ሰራዊት በጥቃቱ ውስጥ እጁ እንደሌለበት ገልጸዋል። ከፌዴራልና ከክልል መንግሥት ባለሥልጣናት ምላሽ ለማግኘት ያደረግነው ጥረት አልተሳካም። አድማጮቻችን በጉዳዩ ላይ ያሰናዳነውን ዘለግ ያለ ዘገባ በነገው ምሽት ስርጭታችን ይዘን እንመለሳለን። ውጥረትን ለመቀነስ ከሶማሊያ ኢትዮጵያና ዩጋንዳ መሪዎች ጋር ስብሰባ መታቀዱን የኬንያው ፕሬዚደንት አስታወቁ። ሩቶ ይህንን የተናገሩት የምስራቅ አፍሪካ ማህበረሰብ 24ተኛ መደበኛ የመሪዎች ጉባኤውን ባካሄድበት ታንዛኒያ አሩሻ በትናንትናው እለት ባደረጉት ንግግር ነው። የማህበረሰቡ አዲስ ሊቀመንበር ሩቶ ስብሰባው የሚደረግበትን ቀን ይፋ አላደረጉም። ስብሰባው እርግጥ ከሆነ አዲስ አበባና ሶማሊላንድ ሶማሌላንድ አወዛጋቢውን የመግባቢያ ሰነድ በአውሮፓውያኑ ጥር 1 2024 ከተፈራረሙ ወዲህ በሶማሊያና በኢትዮጵያ መካከል የሚደረግ የመጀመሪያው የፊት ለፊት ስብሰባ ይሆናል። የሶማሊያ መሪዎች የመግባቢያ ሰነድ እስካልተሰረዘ ድረስ ከኢትዮጵያ መሪዎች ጋር ምንም አይነት ቀጥተኛ ንግግር እንደማይኖር አጽንኦት ሲሰጡ ሰንብተዋል። ሶማሊያ የምስራቅ አፍሪካ የኢኮኖሚ ማህበረሰብ ኛ አባል ሃገር ሆና የተቀላቀለችው በዚህ ዓመት መጀመሪያ ላይ ነበረ። የቀጠናችንን ሰላም ለማስጠበቅ ለቀጠናችን ጸጥታና መረጋጋት መዋለንዋይ ለማፍሰስ የጋራ ጥረት ያሻል በማለት ጥሪ ያቀረቡት ሩቶው በንግግራቸው ወቅት ሰላምና መረጋጋትን ማስጠበቅ በቀጠናው የመዋለንዋይ ፍሰትን እንደሚያሳድግ ገልጸዋል። በተጨማሪም በአፍሪካ ቀንድ ያለውን ውጥረት ለመቀነስ በፕሬዚደንት ሙሴቬኒ፣ በራሴ በወንድሜ ሐሰን ሼክና በጠቅላይ ሚኒስትር አብይ መካከል ምክክር ለማድረግ አቅደናል። ምክንያቱም የሶማሊያ ደህንነትና መረጋጋት ለቀጠናው መረጋጋት፣ ለንግድ ሰዎች፣ ለመዋለንዋይ አፍሳሾችን የሕክምና ሥራ ፈጣሪዎች እመርታ በእጅጉ አስተዋጽኦ አለው፣ ሲሉም አክለዋል። የዩክሬኑ ፕሬዚደንት ቮሎዲሚር ዜለንስኪ ሀገራቸው የሰሜን አትላንቲክ የጦር ቃል ኪዳን ኔቶ ውስጥ ተቀባይነት ማግኘት ከቻለች የጋለ ጦርነት ምዕራፍ ሲሉ የጠሩትን በሩሲያ የታወጀ ጦርነት ለማስቆም እንደሚቻል ተናገሩ። በትናንትናው ዕለት ከስካይ ኒውስ የቴሌቪዥን ጣቢያ ጋር ቃለ ምልልስ ያደረጉት ዜለንስኪ የሀገሪቱ ያልተያዙ ግዛቶች በኔቶ ከለላ ስር ከዋሉና ህብረቱን ለመቀላቀል በቀረበው ጥሪ መሠረት የዩክሬን ዓለም አቀፍ ድንበሮች እውቅና ካገኙ ሀገራቸው ተኩስ አቁምን ለማጤን ፍቃደኛ መሆኗን ተናግረዋል። በአውሮፓውያኑ 2014 ሩሲያ የዩክሬን ግዛት የነበረችውን ክራይሚያን ባህረ ገብ መሬት በኃይል ወደ ግዛቷ ከመቀላቀሏ በተጨማሪ በየካቲት 2022 ጀምሮ ሙሉ ወረራ በማወጅ ከአጠቃላዩ የዩክሬን ግዛት ሀያ በመቶውን ተቆጣጥራለች። የጋለውን የጦርነት ምዕራፍ መቋጨት ከፈለግን በእጃችን ያሉ የዩክሬን ግዛቶችን በኔቶ ጥላ ስር ማድረግ አስፈላጊ ነው ያሉት ዘለንስኪ በሩሲያ ቁጥጥር ስር ያለው የሀገሪቱ ምስራቃዊ ክፍሎች በዲፕሎማሲያዊ መንገድ ሊመለሱ እንደሚችሉ አክለዋል። የእሳቸው ንግግር የተሰማው የአሜሪካ አዲሱ ተመራጭ ፕሬዚደንት ዶናልድ ትራምፕ ሩሲያ ወረራውን ካካሄደች በኋላ ዩናይትድ ስቴትስ ዩክሬንን ለመደገፍ ያፈሰሰችውን በቢሊዮን የሚቆጠር ዶላር በተመለከተ ትችት በሰነዘሩ ማግስት ነው ትራምፕ ዋይት ሰው ከተረከቡ በኋላ በ24 ሰዓታት ውስጥ ጦርነት ማቆም እንደሚችሉም ገልጸዋል። ይህ መግለጫ ዩክሬን አሁን ሩሲያ የያዘችውን ግዛት አሳልፋ መስጠት እንዳለባት አመላካሽ ተደርጎም ተተርጉመዋል። የሶሪያ አማጺ ተዋጊዎች ከ2016 የአውሮፓውያኑ ዓመት ወዲህ ለመጀመሪያ ጊዜ ሶሪያ ውስጥ ትልቅ ከተማ የሆነችውን አሌፖን መቆጣጠራቸውን የሶሪያን ጦርነት የሚከታተለው ተቋም በዛሬው ዕለት አስታውቋል። ጦርነቱ በቀጠለበት በአሁኑ ሰዓት የመንግስት ኃይሎችና የሩሲያ ጦር አውሮፕላኖች በከተማይቱ የተለያዩ ስፍራዎች ላይ የአየር ጥቃት መፈጸማቸው ተገልጸዋል። በጦርነት በተመሰቃቀለችው ሀገር ዙሪያ ጥናቶችን የሚያከናውነው ተመራማሪዎችን ያቀፈው የሶሪያ የሰብአዊ መብቶች ታዛቢ የተሰኘው ተቋም እንዳስታውቀው በአልቃይዳ የቀድሞ የሶሪያ ቅርንጫፍ የሚመራው የጂሃዲስት ህብረትና አጋር አንጃዎች የአሌፖን ከተማ አብዛኛውን ክፍል፣ የመንግስት ማዕከላትንና እስር ቤቶችን ተቆጣጥረዋል። የሶሪያ ጦር አርብ ዕለት ባወጣው መግለጫ በአሌፖና ኢድሊብ ገጠራማ አካባቢዎች የሚንቀሳቀሱ ኃይሎች በአሸባሪ ድርጅቶች የተሰነዘረውን ከባድ ጥቃት መመከት መቀጠላቸውን አስታውቀዋል። ጦሩ በአሌፖ ከተማ ስላለው ሁኔታ የሰጠው መግለጫ የለም። አድማጮቻችን፣ ለምሽቱ የያዝናቸው አጫጭር ዘገባዎች እነዚህ ነበሩ። ከቀሪ የአሜሪካ ድምፅ ስርጭት ጋር አብራችሁ ቆዩ። ከዓለም ዜናው ተመልሰናል። አድማጮች ሶስት በመብት ላይ የሚሰሩ ድርጅቶች መታገድ ትችት ማስከተሉን ወደሚያመልክተው የመጀመሪያው ጥንቅራችን እናልፋለን። ሁለት ዓለም አቀፍ የሰብአዊ መብት ተሟጋሽ ድርጅቶች የኢትዮጵያ መንግስት ሶስት ታዋቂ የሲቪል ማኅበራት ድርጅቶችን ማገዱን አጥብቀው ተቃውመዋል። አምነስቲ ኢንተርናሽናል እና የኢትዮጵያ ሰብአዊ መብቶች ተሟጋቾች መካከል በተናጠል ባወጣቸው መግለጫዎች በሰብአዊ መብት ዙሪያ በሚሰሩ የሲቪል ማኅበራት ላይ የመንግስት ዛቻና ማስፈራሪያ መበርታቱን ተናግረዋል። አምነስቲ መንግስት እግዱን እንዲያነሳ ጠይቋል። የኢትዮጵያ ሰብአዊ መብቶች ተሟጋቾች ማዕከል ዋና ዲሬክተር አቶ ያሬድ ኃይለማርያም ድርጅቶቹ ከመታገዳቸው አስቀድሞም ቢሆን በሰብአዊ መብት ዙሪያ የሚሰሩ የሲቪል ማኅበራትና አመራሮቻቸው ላይ በመንግስት ጸጥታ አካላት ዛቻና ማስፈራሪያ ይደርስ እንደነበር ጠቁመዋል። ከኢትዮጵያ መንግስት ምላሽ አላገኘንም። አስማማ አየነው በዚህ ጉዳይ ላይ ያጠናቀረው ዘገባ እንደሚከተለው ይቀርባል። በኢትዮጵያ በሰብአዊ መብቶች ጥበቃ ዙሪያ የሚሰሩ የመብቶችና ዲሞክራሲ እድገት ማዕከል ወይም ካርድ የህግ ባለሙያዎች ለሰብአዊ መብቶችና ስብስብ ለሰብአዊ መብቶች የተባሉ በአጠቃላይ ሶስት ድርጅቶች ባለፈው ሳምንት መታገዳቸውን ተከትሎ ትችቶች እየቀረቡ ነው እግዱን ተቃውሞ መግለጫ ካወጡ ድርጅቶች አንዱ የሆነው የኢትዮጵያ ሰብአዊ መብቶች ተሟጋቾች ማዕከል ዋና ዳይሬክተር አቶ ያሬድ ኃይለማርያም በሰብአዊ መብት ዙሪያ በሚሰሩ የሲቪል ማኅበራት ድርጅቶችና አመራሮች ላይ መንግስት ከገደው አስቀድሞም ጫናዎችን ያደርስባቸው እንደነበረ ይናገራሉ። ራሳቸውን የጸጥታ አካል አባላት ነን ያሉ ሰዎች እየደወሉ የተወሰኑትን የሲቪክ ማህበር አባላት የማስፈራራት ዛቻ የመሰንዘር እንደዚሁ አንዳንድ ጫነሮችን ያደርጉባቸው እንደነበረ በደሉ የደረሰባቸው የሲቪክ ማህበረሰቡ አባላት የአንዳንድ ድርጅት መሪዎች ለድርጅታችን በተደጋጋሚ ሪፖርት ያቀርቡ ነበር። አልፎ አልፎም አንዳንድ ድርጅቶች ላይ የተከሰቱ ችግሮች ነበሩ። ለምሳሌ የኢትዮጵያ ሰብአዊ መብት ጉባኤ ሰራተኞች ለእስር ተደርገው ለተወሰኑ ቀናት በእስር እንዲጉላሉ ተደርገዋል። የምርመራ ጽህፈት ቤታቸው አንደኛው ክፍል ተሰብሮ የዋና መርማሪው ላፕቶፕ እንደዚሁ ተወስዷል። ዲሞክራሲ እና የሰብአዊ መብት ማዕከል የሚባለውም ድርጅት እንደዚሁ በተመሳሳይ ሁኔታ ችግር ገጥሞት ነበረ። ጽህፈት ቤታቸው እንደዚሁ በተመሳሳይ ሁኔታ እቃ ተወስዶባቸዋል። ከዛ በኋላም እዚህ መግለጫችን ላይ እንዳለው የድርጅቱ መስራች ከነበሩ ሰዎች አንዱና የፕሮግራም ፕሮግራም ዳይሬክተር የነበረው ሰው እንደዚሁ በዛቻ ማስፈራሪያ ሊደረግበት እንደነበር ለድርጅታችን ደጋግሞ አመልክቷል። እንደዚሁ የስብስብ ለሰብአዊ መብት በኢትዮጵያ የሚባለው ድርጅት ሁለት ዋና ስራ አስኪያጆች በተከታታይ በተመሳሳይ ጫና ደርሶባቸው ከሀገር የወጡ መሆኑን ለድርጅታችን አመልክተዋል፣ አሳውቀዋል። አንዳንዶቹ ደግሞ በጫናው ምክንያት ከዚህ ከሰብአዊ መብት ስራ ሙሉ ራሳቸውን ያገለሉ ሰዎች እንዳሉ በየጊዜው የመጡልን ሪፖርቶች አሉ። አምነስቲ ኢንተርናሽናል ባወጣው መግለጫ የፖለቲካ ገለልተኝነት እጦትና ብሔራዊ ጥቅምን የሚጻረር በሚል የእግዱ ምክንያት ተደርገው የቀረቡ ውንጀላዎች ግልጽ ያልሆኑና ያልተረጋገጡ ክሶች ላይ የተመሰረቱ ናቸው ሲል ተቃውሟል። የተቋሙ የምስራቅና ደቡብ አፍሪካ ቀጠና ዳይሬክተር ታይገር ቻጉታ ውንጀላው የኢትዮጵያ ባለስልጣናት የሲቪል ማህበረሰብ ድርጅቶችን ለማፈን በመሳሪያነት ሲጠቀሙበት የቆየ መሆኑን ጠቅሰው እግዱ እንዲነሳ ጠይቀዋል። የተባበሩት መንግስታት የሰብአዊ መብቶች ምክር ቤት በኢትዮጵያ ላይ ያሉ አካሄድ በአስቸኳይ በድጋሚ በመከለስ በአማራ በኦሮሚያና በትግራይ ክልሎች የትጥቅ ግጭቶችን ተከትለው የተፈጸሙ የሰብአዊ መብት ጥሰቶችን ለማጣራት ለመመዝገብና ማስረጃዎችን የማቆየት ዘዴ ለመዘርጋት እርምጃዎችን መውሰድ እንዳለበትም በመግለጫው ጠቅሷል። የአሜሪካ ድምፅ የሶስቱን ሲቪክ ማኅበራት አመራሮች አነጋግሮ ስለ ጉዳዩ ተጨማሪ መረጃ ለማግኘት በስልክና የጽሑፍ መልእክት ያደረገው ተደጋጋሚ ጥረት አልተሳካም። አቶ ያሬድ ተቋማቱ የታገዱበት ሂደት በሲቪል ማህበራት መተዳደሪያ አዋጅ ላይ የተደነገገውን አካሄድ ያልተከተለ ነው ይላሉም። በሲቪክ ማህበረሰብ ድርጅቶች መተዳደሪያ አዋጅ አሁን ተሻሽሎ በስራ ላይ ባለው አዋጅ አንቀጽ ሰባ ሰባት ሰባ ስምንት ላይ ባለስልጣን መስሪያ ቤቱ አንድ በስራ ላይ ያለ የድርጅትን የሲቪክ ማህበረሰብ ድርጅት የተመዘገበን ድርጅት የሚያግድበት የተቀመጠ የሕግ ስርዓት አለ እና እነዚህ ድርጅቶች ሶስቱም ድርጅቶች በሰጡት መግለጫ ላይ በግልጽ እንዳስቀመጡት አንደኛ፣ ምንም አይነት ማስጠንቀቂያ የጽሑፍም ሆነ የቃል ማስጠንቀቂያ ከዚህ በፊት አልደረ ያደረሳቸው በስራዎቻቸው ላይ ማስጠንቀቂያ የሚያሰጥ በጥፋት የሚያስቆጥር ነገር እንደሌለ ድርጅቶች ባወጧቸው መግለጫዎች ላይ ገልጸዋል እና ደብዳቤውን ላይ ደግሞ በጥፋት መልክ ተብሎ የተቀመጡት ነገሮች በዝርዝር ማስረጃ ላይ የተደገፉ አይደሉም። የፖለቲካ ወገንተኝነት አሳይታቸዋል ይላል። የቱጋ ነው? በመቼ በየትኛው ስራዎቻቸው ላይ ነው የፖለቲካ ወገንተኝነት ያሳዩት? ግልጽ አይደለም። የሀገርን ጥቅምና በኋላዊነት ሊጎዳ የሚችል ነገር አድርጋቸዋል። በህዝብ ላይ ጉዳት ሊያደርስ የሚችል ነገር አድርሳቸዋል የሚለውም ያም በየትኞቹ ስራዎቻቸው ላይ እንደሆነ ግልጽ አይደለም። በእርግጥ አንድ ነገር እንግዲህ እነዚህ ድርጅቶች ወደፊት እራሳቸው ያሳውቃሉ። አሁን ከባለስልጣን መስሪያ ቤቱ ጋር ውይይት ላይ ናቸው፣ ንግግር ላይ ናቸው። ምናልባትም አጠፎ የተባሉትን ጥፋት በነዚህ እያደረጓቸው ባሉ ውይይቶች ላይ ይገነጽላቸዋል ብዬ ተስፋ አድርጋ ነው። ዓለም አቀፉ ፍሮንት ላይን ዲፌንደር የተሰኘ ተቋም በበኩሉ ባወጣው መግለጫ በዚህ ዓመት መጀመሪያ ላይ የኢትዮጵያ ሰብአዊ መብቶች ጉባኤ ሰመጉን ጨምሮ የሰብአዊ መብት ዙሪያ ላይ የሚሰሩ ድርጅቶች ላይ በኢትዮጵያ የደህንነትና የስለላ ኃይሎች ደረሰብን ያሉትን ማስፈራራትና እንግልት ሪፖርት ሲያደርጉ መቆየታቸውን አስታውቋል። የሶስቱን የሲቪል ማኅበራት ዕግድንም አጥብቆ እንደሚቃወም ገልጿል። ተቋማቱ የታገዱበት ምክንያት በተመለከተ ተጨማሪ ማብራሪያ ለመጠየቅ የአሜሪካ ድምፅ የሲቪል ማኅበረሰብ ድርጅቶች ባለሥልጣን ኃላፊዎችን ለማግኘት ለቀናቶች የሞከረ ቢሆንም ስልክ ባለማንሳታቸው ሊሳካ አልቻለም። ይሁንና የአሜሪካ ድምፅ ከምንጮች ባገኙ የድምፅ መረጃ በኢትዮጵያ ሊከበር የታቀደውን አራተኛውን የሲቪል ማህበረሰብ ድርጅቶች ሳምንት በማስመልከት የባለስልጣኑ ምክትል ዋና ዳይሬክተር ፋሲካው ሞላ ዛሬ በአዲስ አበባ በሰጡት መግለጫ ስለ ጉዳዩ ተጠይቀው በሰጡት ምላሽ እግዱ አዋጁና አሰራሮችን የተከተለ መሆኑን ጠቅሰው በአሁኑ ወቅት እየተካሄደ ነው ያሉት የማጣራት ስራ ሲጠናቀቅም በጉዳዩ ላይ የመጨረሻ ውሳኔ ይሰጥበታል ብለዋል። ከሶስቱ ድርጅቶች ጋር በተያያዘ በመጣራት ላይ ያለ ጉዳይ ነው። የታገደ ድርጅት ጥፋተኛ ነው የሚል ድምዳሜ እየተያዘ አይደለም። ቀሪብ ማጣራቶች ይኖራሉ። ቀሪብ ማጣራቶች ከተከናወኑ በኋላ የመጨረሻ ውሳኔ ይወሰናል። ከነዚህ ሲቪል ሶሳይቲስ ጋር በተያያዘ የተነሳው ኬዝ ላይ ይህንን መነሻ በማድረግ ከሲቪል ሶሳይቲስ ጋር ተነጋግረናል። በዝርዝር በእኛ በኩል ያለውን ኢሹ አንስተናል። በእነሱ በኩል ያለውን ኢሹ አንስቶ ሰፊ ውይይት አድርገናል። በአመዛኙ በቀጣይ ማከራም በሚገባን ጉዳይ ላይ የጋራ መግባባት በመፍጠር ነው። የተለያየ ነው። የሚያጣራ ቲም የማጣራ ስራውን እያከናወነ ነው የሚገኘው። ድርጅቶቹም ተገቢውን ትብብር እያደረጉ ነው ያሉት። ድርጅቶቹ ላይ ረዥም ጊዜ እገዳ ቆይቶ ጉዳት የማይመለስ ጉዳት እንዳይደርስ በአጭር ጊዜ ውስጥ የማጣራ ስራው ተጠናቆ የመጨረሻ ውሳኔ እንደሚወሰን ተስፋ አድርገን በዛው መንገድ ተግባብተን እየሰራን ነው ያለ ነው ማለት ነው። አሁን በሀገሪቱ ይንቀሳቀሳሉ ካሏቸው 5300 ሲቪል ማህበራት መካከልም እስካሁን የታገዱት የሰሞኑን ጨምሮ ሰባት የሚሆኑት ብቻ ናቸው ሲሉም የሲቪል ምህዳሩ እየጠበበ ነው የሚለውን ወቀሳ አስተባብሏል። ባለሥልጣኑ ድርጅቶችን ያገደበት ሂደት አዋጁ ላይ የተቀመጠውን አሰራር ተከተል አይደለም በሚል ለቀረበው ወቀሳም ምክትል ዋና ዳይሬክተር ፋሲካው ሞላ ተከታዩ ምላሽ ሰጥተዋል። አዋጁን ማየት ይቻላል። አንቀጽ 77 አንቀጽ 78 እንዲሁም ደግሞ የወጡ መመሪያዎች አሉ። የሲቪል ማህበረሰብ ድርጅቶች ላይ የሚደረገው ክትትል ጥፋቱ ቀላል ከሆነ ማስጠንቂያ ሊሰጥ ይችላል። ጥፋቱ ደግሞ ከባድ ጥፋት ነው የሚል እምነት ከተያዘበት ማገድ ደረጃ ሊደረስ ይችላል። ምንም ማስጠንቂያ ሳይሰጣቸው ሊፈርሱ የመፍረስ ውሳኔም ሊወሰን ይችላል። የማፍረስ ውሳኔ የሚወስነው ቦርድ ነው። ባለስልጣን መስሪያ ቤቱ ድጅቶችን የማፍረስ ስልጣን የለውም። እግዱም ሶስት ወር ድረስ ነው ማገድ የሚችለው ደረጃ በደረጃ የሚሄዱ ነው የሚል የህግ መከራከሪያ የለም። ትክክል አይደለም። ጠቅላይ ሚኒስትር አብይ አህመድም ለውጡና የለውጡ ፍሬዎች በሚል ከሁለት ቀን በፊት በፌስቡክ ባጋሩ ጽሑፍ ባለፉት አምስት ዓመታት ለሲቪል ማኅበረሰብ ድርጅቶች የተመቸ ሁኔታ መፈጠሩን ተናግረዋል። በዚህም ባለፉት አምስት ዓመታት ብቻ 3300 አዳዲስ ሲቪክ ማኅበራት ተመዝግበዋል ሲሉ ገልጸዋል። በእርግጥ የሲቪል ማኅበራት ሕጎች መሻሻላቸውና ለጥቂት ዓመታትም ምቹ ሁኔታ እንደነበረ የሚገልጹት የኢትዮጵያ ሰብአዊ መብቶች ተሟጋቾች ማዕከል ዋና ዳይሬክተር አቶ ያሬድ ኃይለማርያም አሁን ግን የሲቪል ምህዳሩ መጥበቡንና ጠቅላይ ሚኒስትሩን በገለጹበት መንገድ እንዳልሆነ ይናገራሉ። ምህዳሩ በፊት የተሻለ ነበረ። ከተወሰነ ጊዜ ወዲህ ግን እሳቸው ባሉት ልክ አይደለም። አሁን ያለበት ሁኔታ የሚገኘው በዛ ደረጃ አይደለም። የሲቪክ ማህበር አባላቱ ላይ የሚደረጉ ጫናዎች አሉ። እነዛ ጫናዎች ደግሞ ያንን የነበረው ሰፊ ነጻነት አጥበበታል እና ቁጥሩ ብቻውን ለምህዳሩ መስፋት መገለጫ ተደርጎ መወሰድ የለበትም። አሁን ያለው ምህዳሩ ምን ይመስላል የሚለውን በደንብ ታየት አለበት ነው ምለው። ይህንን ሁኔታ በመቀየር ለሲቪል ማህበረሰብ ድርጅቶች የተመቸው ሁኔታ እንዲፈጠርም አቶ ያሬድ ጠይቀዋል። ጊዜ ገዳ የተደረገባቸው ድርጅቶች ጉዳያቸው እየተመረመረ ስለሆነ በቅርቡ ጉዳያቸውን ልባት አግኝቶ ገዳው ይነሳላቸዋል የሚል ሙሉ እምነት አለኝ። ለወደፊቱ ግን መንግስት የሲቪክ ማህበራትን ነጻነት በህግ ከተቀመጡት አግባቦች እና የመቆጣጠሪያ ስልቶች ውጪ እንደዚህ ጫናዎችን፣ ወከባዎችን፣ ሰራተኞችን ማስፈራራት የመሳሰሉትን ነገሮች ከሚያደርጉ የመንግስት አካል አባላትን እንዲቆጣጠር አደብ እንዲያስገዛ እና በሕግ አግባብ ብቻ ስራዎች እንዲሰሩ ሰፍቶ የነበረው ምህዳር እና እየጠበበ ያለው ምህዳር መልሶ እንዲሰፋ እና ሲቪክ ማህበሩ ቁልፍ የሆነ ሚናውን እንዲጫወት ፈቃጅ የሆነ ሁኔታ እንዲፈጠር በዚህ አጋጣሚ ያው ለመንግስት ጥያቄያችን ደጋግመን የምናቀርበው ጥያቄ ስለሆነ በማለት የሰብአዊ መብት ተሟጋቾች መካከል ባወጣው መግለጫ በጸጥታ አካላት በደረሰባቸው ወከባ፣ ክትትል፣ ማሳደድና ማስፈራራት ምክንያት የኢትዮጵያ ሰብአዊ መብቶች ጉባኤ ሰመጉ ዋና ዳይሬክተር አቶ ዳን ይርጋን ጨምሮ አራት የሲቪክ ድርጅት መሪዎች ሀገር ጥለው መሰደዳቸውንም ገልጿል። የአሜሪካ ድምፅም እነዚህን ተሰዷል የተባሉ አመራሮችን ለማነጋገር ጥረት ያደረገ ቢሆንም የአብዛኞች ስልክ የማይነሳ ሲሆን፣ ስልካቸውን ያነሱልንም በዚህ ጉዳይ ላይ ምላሽ ለመስጠት ፈቃደኛ ሳይሆኑ ቀርተዋል። ለአሜሪካ ድምፅ አስማማየ ነው ዋሽንግተን ዲሲ። አስማማው አየነውን እናመሰግናለን። ተከታዩ ዘገባ ደግሞ ከመምህራን ጉዳይ ጋር የተገናኘ ነው። በአፋር ክልል የሚገኙ መምህራን የስራ ማቆም አድማ ላይ እንደሆኑ መናገራቸውን ይመለከታል። በአፋር ክልል ሀሪር ሱዞን ዳዊ ወረዳ የደመወዝ ክፍያ እንደዘገየባቸውና ጥቅማ ጥቅም እንዳልተከፈላቸው ለአሜሪካ ድምፅ የተናገሩ መምህራን የስራ ማቆም አድማ ላይ መሆናቸውን አስታውቀዋል። አድማው የተደረገው በ18 መደበኛ እና ለጊዜው ቁጥራቸው በውል ባልታወቀ አማራጭ ትምህርት ቤቶች ላይ መሆኑን የወረዳው መምህራን ማህበር አስታውቋል። መጠነኛ የደመወዝ መዘግየት አጋጥሞት እንደነበር ለቪኦኤ ምላሽ የሰጠው የአፋር ክልል መንግስት የኮሚኒኬሽን ቢሮ የወረዳ አመራሮች ከመምህራኑ ጋር ውይይት ካደረጉ በኋላ የተቋረጠው የመማር ማስተማር እንቅስቃሴ ጥያቄው ከተነሳበት ከህዳር 16 ቀን 2017 ዓ.ም ጀምሮ ቀጥለዋል ብሏል። መስፍን አድራጌ ዘገባውን ያሰማናል። በአፋር ብሔራዊ ክልል ሀሪረሱ ዞን ደዌ ወረዳ የደሞዝና የጥቅማ ጥቅም ጥያቄ አለን ያሉ መምህራን ከታህሳስ 16 ቀን 2017 ዓም ጀምሮ የስራ ማቆም አድማ ማድረጋቸውን ለአሜሪካ ድምፅ አስተያየታቸውን የሰጡ መምህራንና የወረዳው መምህራን ማህበር ገልጸዋል። በደዌ ወረዳ ከስምንት ዓመት በላይ በአንደኛ ደረጃ መምህርነት ማገልገላቸውን የጠቀሱና ስማቸው እንዳይገለጽ ድምፃቸውም እንዲቀየር የጠየቁ አስተያየት ሰጪ ወረዳው የመምህራንን ጥቅማ ጥቅም አላስከበረም፣ ደሞዛችንን በወቅቱ አለማግኘታችን አሁን ካለው የኑሮ ከቡድነት ጋር ተደማምሮ ለከፋ ችግር ዳርጎናል ብለዋል። ሚኒስትሪ የኢትዮጵያ ክፍልን ነበረ የስድስተኛ ክፍልን በአዲስ የተጀመረ ነበረ ተና ከፋታ ነው። ቢያንስ ሰባት ወር ስምንት ወር ሞላ ነው። የዚህ ክፍያ እስከ አሁን አልተከፈለልንም። በዱበ ነው የሰፋ ነው ያለ የሁለት ሺህ አስራ አምስት ትቴን አልበካ በዛው ቀረ። ያንን ሰላም ሰርፍ አልወጠኑም። ብዙም ትምህርት ስራም አላቆም ነው። ምንም አያልነም። ዝን ብለን ነው የቀረ ነው። ድጋሚ ደግሞ አሁን ሁለት ሺህ አስራ ሰባት ላይ ይኸው እስከ አሁን ኮቪቴናል የሁለት ወር ደመወዝ አልወሰድንም። የስራ ማቆም አድማ የተደረገው በአስራ ስምንት መደ ቁጥረኛና ለጊዜው ቁጥራቸው በውል ባልታወቁ አማራጭ ትምህርት ቤቶች ላይ መሆኑን የወረዳው መምህራን ማህበር ሊቀመንበር ከማል ሰይድ ለቪኦኤ ገልጸዋል። ከ2015 ጀምሮ እስከ 2016 የሁለቱ አመት የሚኒስትር ፈታኝ መምህራኖች አበል አልተከፈላቸውም። በነገራችን ላይ አብረው የፈተኑት ፖሊሶች ተከፍሏል። ሲቀጥል ደግሞ በ2016 ህዳር ላይ ሀያ አንድ መምህር ጥቅምት ላይ ደግሞ አራት መምህራኖች አዲስ ተቀጥረው ነበረ ተቀጥረው አንድ ወር ሰርተዋል። የኋላ የአንድ ወር ክፍያ እስከሚጸ እስከምትጠርቅላቸው ድረስ ወደ ስራ ቦታ ተመድበው ገብተዋል። ከዛ ጠርቆ ሲመጣ ወደኋላ ያለችውን የአንድ ወር ክፍያ የሀያ አምስት መምህር አልተከፈላቸውም። እንደገና የሁለት ሺ አስራ ስድስት አሁንም የመደብ ለውጥ ከመስከረም ጀምሮ የስምንት ወር የደረጃ ናርከን ግንቦት አካባቢ ላይ ጸደቀ። ከዛ ያሉት የአራት ወር ወደኋላ የኋላ ክፍያዎች አልተመለሱም። ያው ጥቅምት ደመወዝ ጋራ ይህን የኋላ ክፍያ እንዲከፍሉልን የሚል እኛም በደብዳቤ አስደግፈን ጠየቅ፣ ይሰጣችኋል ተባለ። አሁን ያው የጥቅምት ደመወዝም የለም። እነዚህ እነዚህ እንዲመለሱ እርግጥ ያው የመምህራኖችን ቅሬታ ይዘን ከሚመለከተው ጋር ብዙ ውይይት አድርገናል። ብዙ ቃልም ተገብቶልናል። ነገር ግን በቃሉ መሰረት ሊሆን አልቻለም። ስምንት ቤተሰብ እንደሚያስተዳደሩ የሚናገሩትና ስማቸውን በደህንነት ስጋት እንዳንገልጽ ያሳሰቡ አንድ መምህር በከፍተኛው የኑሮ ውድነት ላይ ደሞዛቸውን በወቅቱ አለማግኘታቸው ለእንግልት እንደዳረጋቸው አስረድተዋል።

ለስተኛ የደመወዝ መዘግየት እንጂ መቋረጥ አይደለም ብለዋል። በአፋር ክልል አርቤስ ዞን ደቡብ ወረዳ ላይ የደመወዝ መዘጋየት ነው እንጂ የደመወዝ የቀረበት መምህርን ወይም መምህራንም የሉም። እንደ ሀገር የነበርንበትን ሁኔታ እንደሚታውቀው ነው አንዳንዴ ደሞዝ ይዘጋያል እንጂ ቀርቶባቸው ጥቅማ ጥቅም ቀርቶባቸው አይደለም። ችግሮች ሊኖሩ ይችላሉ። ችግሮቹ ግን ለምንኖሩ ሳይሆን ወዲያውኑ መፍትሄ ሰጥቶ የመማር ማስተማር ሂደት እንዲቀጥል ለማድረግ ስላ የክልሉ መንግስት በትኩረት እየሰራበት ነው ያለው። የመምህራኑን ጥያቄ ምላሽ ለመስጠት የክልሉ መንግስት ጥረት እንደሚያደርግ አያይዘው ገልጸዋል። አቶ መሐመድ ቅሬታ አቅራቢዎች ያቀረቡትን ጥያቄ የክልሉ መንግስት ከወረዳ አመራር ጋር በመሆን ችግሮቹ ከምን እንደሆነና ይህንን ችግር ዳግም እንዳይከሰት ችግሮች ምንድን ናቸው? እንዴት ነው የተከሰቱት? በምንድን ነው? ስለዚህ ቀጣይ ምንድን ነው ሶሉሽን? ሆን ሊሆን የሚችሉ በሚል የወረዳ አመራሮች ከመምህራኖቹ ጋር ውይይት አድርገው በእነሱ ደረጃ የሚፈቱ ጉዳዮችም በዛ ደረጃ እንዲፈቱ ተደርጓል። በክልል መንግስት በኩል ደግሞ ሊታይ የሚገቡ ነገሮች ካሉ በዛ ልክ ትኩረት እንዲያገኝና ወዲያውኑ መፍትሄ ተሰጥቶበት የመማር ማስተማር ሂደት እንዲቀጥል የተደረገበት ሁኔታ አለ። የመምህራኑ የስራ ማቆም አድማም በወረዳው ካሉ አመራሮች ጋር ውይይት ከተደረገ በኋላ መፍትሄ ስለተቀመጠለት የመማር ማስተማር ሂደቱ ከትናንት በስቲያ ጀምሮ መቀጠሉን አቶ መሀመድ ይናገራሉ። በዳዌ መምህራኖች ትንሽ ደግሞ እዛ ሰዎችን ስለዘጋይባቸው የመማር መስተማር ሂደት የማስተባበል ነገር ነው እንጂ የነበረው ቶታሊ ሙሉ በሙሉ መቋም ሳይሆን ትንሽ የመዘጋጀቱ ምክንያት ለማወቅን ሊሆን ይችላል። ሆኖም ግን መማር መስተማር ሂደት ደግሞ በመዘጋጀቱ ሊቆም አይገባም። ይሁን እንጂ የቢሮ ኃላፊውን ካነጋገርን በኋላ ወደ ደዌ ወረዳ ደውለን ያገኘ ናቸው፣ አንድ የወረዳው ነዋሪ ዛሬ ድረስ ትምህርት አልተጀመረም ብለዋል። ዛሬ ዳር አስራ ስምንት ዳዌ ወረዳ ላይ ትምህርት አልተጀመረም። የአፋር ክልል ተፎካካሪ የፖለቲካ ፓርቲዎች የጋራ ምክር ቤት ጸሐፊ መሐመድ ዳውድ የደዌውን የስራ ማቆም አድማ ጨምሮ በተለያዩ ጊዜያት በክልሉ የሚያጋጥሙ የደመወዝ መዘጌቶች ጉዳይ መረጃው እንዳላቸው ጠቁመው ችግሩን ልባት እንዲያገኝ ከክልሉ አመራሮች ጋር ውይይት ለማድረግ መዘጋጀታቸውን ገልጸዋል። አንድ ሰው ሲሰራ የላጉ ዋጋ ማግኘት አለበት፣ ግዴታ ነው። መዘጋጀቱ የለበት የላጉ ዋጋ ማክፈል አለበት። እነሱም ደግሞ መጠየቁ ግዴታ ነው። ይሄ ግን ምን እንደሆነ እስካሁን የተዘጋጀ ደሞዝ አለመክፈል ወይም ደግሞ ዘግይቶ ማድረሱ፣ እነዚህ ያሉ ነገሮቹ እኛም አሁን መረጃ ሰዎች አለ ለዚህ እና ወደፊት ግን ይሄ ነገር እንዲስተካከል ያቀኛ ሰዎች ይፈልጋለን። ተናገረ ማፍት የሚያገኝበት ሊበት የሚያገኝበት ሁኔታ እንፈልጋለን። ስማቸውን እንዳንጠቅ ሲያሳስበው አንድ መምህር የመምህሩ ጥያቄ ፖለቲካዊ አይደለም፣ ኢኮኖሚያዊ ነው። ጥያቄው ምላሽ ካገኘህ ወደ ስራ እንመለሳለን ብለዋል። ያ ሌላ ፖለቲካዊ ነገር ሳይሆን እኛ አስተማሪ ነው። ሌበረሰብ ማስተማር ነው። ኢኮኖሚ ምክንያት ነው። በፖለቲካዊ ሳይሆን ማስተማር ጉዳይ ነው። እኔ የሚመለከተው ደሞዛችን ከተከፈለን ስራችንና ቅማትክን ካገኘም ስራችን እንካፈላለን እንሰራለን። ላይ ህብረተሰቡ ከመንግስት ሰራተኞች በዋናነት ከመምህራን ደሞዝ ክፍያ መዘግየት ጋር ተያይዘው በተለያዩ የኢትዮጵያ አካባቢዎች ጥያቄና ቅሬታ መቅረባቸውን አስመልክቶ ቪኦኤ በተለያዩ ጊዜያት መዘገቡ ይታወሳል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራቂ መስፍን አድራጌን ለዘገባው እናመሰግናለን። በመከታተል ላይ ያላችሁት ከአሜሪካ ድምፅ የሚተላለፍላችሁን የቅዳሜ ምሽት ስርጭት ነው። ቀጣዩ ዘገባም እንዲሁ የመምህራንን ጉዳይ ይመለከታል። በደቡብ ኢትዮጵያ ክልል ኮሬ ዞን ታስረው የነበሩ መምህራን መፈታታቸውን ይመለከታል። በየደቡብ ኢትዮጵያ ክልል ኮሬ ዞን ሳርማሌ ወረዳ በእስር ላይ የነበሩና ስልሳ ስድስት ይሆናሉ የተባሉ መምህራን መፈታታቸውን የዞኑ መምህራን ማህበር ለአሜሪካ ድምፅ አስታውቋል። የአሜሪካ ድምፅ ያነጋገራቸው ከእስር የተለቀቁ መምህራን በእስር ላይ በነበሩበት ወቅት ድብደባ እንደተፈጸመባቸውና ሕክምና ተከልክለው እንደነበር ገልጸዋል። በኮሬ ዞን የሳርማሌ የወረዳ ፖሊስ አዛዥ ታሰሩ የተባሉ መምህራን ቁጥር በጣም አነስተኛ እንደነበር ገልጸው ሁሉም ከእስር ተለቀዋል ብለዋል። ድብደባ ተፈጸመ የተባለውም ከእውነት የራቀ ነው ብለዋል። ዮናታን ዘብዴዎስ ያቀርብልናል። በኮሬዞን የመምህራን ማህበር ሊቀመንበር አቶ ተስፋዬ ጫባቸው ባለፈው ሳምንት የዳር 11 ቀን 2017 ዓ ም በወረዳው ፖሊስ ጣቢያ ታስረው የነበሩ 6 መምህራን በሁለት ዙር መለቀቃቸውን ዛሬ ለአሜሪካ ድምፅ በስልክ አስታውቀዋል። መአት ነበረ ቁጥር ስፍርም የሌለውን የያዙት ነው። ከዛ ስልሳ ስድስት አስቀርተው አሁን ያሉት እዛ አካባቢ ናቸው አሉና፣ ባልም ሚስትም የታሰሩ ነበሩ። እንደገና የሚያጠባም የታሰረ ነበር። የታሰሩት ነበሩ፣ እነሱን ለቀቁ እየለቀቁ እየለቀቁ መጡ። እስከ ትላንት ድረስ ሀያ ሁለት ነበር የቀሩ ጋር ተይዞ ታስሮ ነበረ ለማን ሰራተኛ ነበር እሱን የቀረው መመሩ ሁሉም ተፈቷል። ከኢስር ከተፈቱ በኋላ የአሜሪካ ድምጽ ካነጋገራቸው መምህራን ውስጥ የጉምሬ አፋሶ አንደኛ ደረጃ ትምህርት ቤት መምህር ስማቸው ፈለቀ ይገኝበታል። መደብደባቸውን የገለጹት ስማቸው ፈለቀ በተያዙበት ወቅትም ሆነም በእስር ላይ ሳሉ በፖሊስ መደበደባቸውና ለአካላዊ ጉዳት መዳረጋቸውን ገልጿል። እነኚህ ቀድሞ ወደ ውስጥ የገቡ መምህራኖችን አውጥተው ደብድበው፣ ለአብነት ኑርልኝ ንጉስ፣ እና በላይ ደጉ የሚባል መምህራኖች ያው ከዛ አውጥተው እንደደበደቡ ነው። ከዛ በኋላ ያን መምህራኖችን በማውጣት ከደበደቡ መምህራኖች መካከል ኑርልኝ እስካሁን ደም እየሸና እንደሆነ ይታወቃል። እነኝን ካስገቡ በኋላ ያንን የባህር ዛፍ ማገርን ይዞ በማምጣት ለአንዱ ጀርባውን በመምታት እና ለእኔ እግሩን በመምታት ግራ እግረን ነኝ የተመታሁት። በጣም ተጎድተናል፣ ሕክምና ያስፈልጋል ብለን ስንጠይቅ አያስፈልግም በማለት በማስፈራራት ለስድስት ቀን የእስር ቤት ሰለባ አድርገዋሉ። የዞኑ መምህራን ማህበር ሊቀመንበር አቶ ተስፋዬ ጨባቸው በተለይም ስድስት መምህራን ለከፍተኛ ጉዳት መጋለጣቸውን ተናግሯል። ወዲያውኑ ከተፈቱ ተገርፎ ተመቶ ገብተ በየመሀል የተፈቱ ሴቶችም አሉ። አሁን ግን ወንዶች ናቸው የቆዩ እዛ ከተደበደቡት ወንዶች ናቸው የቆዩ። በኮረ ዞን የሰርማሌ ወረዳ ፖሊስ አዛዥ ሻምበል አስጨናቂ የጨብጠ መምህራኑ ታስሮ የነበሩት አመፅ በመቀስቀሳቸው ነው ሲሉ ተናግሯል። አይኔ በዛ በገቡበት ሰዓት ላይ ወደ ኮንሶ ዞን ስብሰባ ነበረና ስብሰባ ላይ ሄጀ ያለ ነው አካባቢ ላይ የረበሹት። ከዛ በኋላ ትላንትና ከወረዳ ፊት አመራር ጋር ቁጭ ብዬ ተነጋግሬ፣ በውጭ በኩል ሆኖ ጥያቄያቸውን በአግባብነት ችግር ካለን ማቅረብ አለባቸው ብለን ተስማምተን በሙሉ መምህራን ውጭ ወጥቶ ውይይት ላይ ናቸው። ሰባቱ በዋስትና ነው ወጡት። አስራ ሶስቱ ዝም ብሎ በምክር ነው የወጡት። አጠቃላይ ወጥቷል። አሁን ጣቢያው ባዶ ነው ያለው። ሻምብላ አስጨናቂ ሁሉም መምህራን መለቀቃቸውን አረጋግጠው በፖሊስ ተደብድበው ሕክምና ተከልክሏል መባሉ ግን ሀሰት ነው ሲሉ አስተባብሏል። ውሸት ነው። ምንም የተደበደበ አንድም ነገር የለም እኔ አረጋግጫለሁ። የተደበደበ የተጎዳ የተባለ ውሸት ነው። ስልሳ ስድስት የተባለ መምህራን ውሸት ነው። የታሰረው ሰባት መምህራን የመጀመሪያ ሀያ አንድ ገብቶ ነበረ ሀያ አንዱን አጣርቶ አጠቃላይ ፖሊስ ለቆ ሰባት የተባሉትን ጊዜ ቀጥሮ ላይ ገብቶ ነበረ። የጊዜ ቀጥሮ ላይ የነበሩት ትናንትና በዋስና በሙሉ ሙሉ በሙሉ ወጥቷል። ፖሊስ ደበደበ ወንድ ፖሊሶች ሴቱን ደበደበ ምን የሚሉት ሀሰተኛ ወሬ ነው። አንድም ነገር የለም። አካባቢ ሰላም ነው። የደቡብ ኢትዮጵያ ክልል የመምህራን ማህበር ፕሬዚዳንት አቶ አማኑኤል ጳውሎስ በእስር ወቅት መምህራን ስለ መደብደባቸው ማህበሩ መረጃ እንዳለው ጠቁመው በመምህራን ላይ የሰብአዊ መብት ጥሰት የፈጸሙ በተለይም የደበደቧቸው እስርና እንግልት ያደረሱባቸው የጸጥታ አባላት በሕግ እንዲጠየቁ ጥረት እንደሚያደርግም አመልክቷል። አቶ አማኑኤል ጳውሎስ የተቆረጠባቸው ደሞዛቸው በአስቸኳይ እንዲመለስ ማህበሩ ከዞኑና ከክልሉ መስተዳድር ኃላፊዎች ጋር እየተወያየ እንደሚገኝም አስታውቀዋል። ያለ አግባብ መምህራንን ያሰሩ እንዲሁም ደግሞ ደብደባ ያካሄዱ አካላት መጠየቅ አለባቸው እንጂ መምህሩም አመራሩም መጠየቅ የኮረዞን ትምህርት መምሪያ ኃላፊ አቶ ሰርቤ አሻግረም የተደበደበም መምህር ስለመኖሩ አናውቅም ብሏል። አቶ ሰርቤ ታስረው የነበሩ መምህራን ሁሉም መፈታታቸውን ገልጸው በሁሉም ትምህርት ቤቶች የተቋረጠውን ትምህርት ለማስጀምርና ለማካካስ በሚቻልበት ሁኔታ ላይ ውይይት የተደረገ መሆኑን ለቪዮኤ ተናግሯል። ወረዳው ተባባሪ አመራር ቁጭ ብሎ ተነጋግረው በስምምነት ላይ ደርሰው ዛሬ እነሱም አሁን በየትምህርት ቤቱ ዛሬ ውይይት አለ። ምንድን ነው ለምንድን ነው እንደዚህ አይነት ባለፈ ከተስማማን በኋላ ከተስማማችሁ በኋላ ምንድን ነው ችግሩ? የሚለው ነገር መረጃ ለመውሰድሁ በሁሉም ትምህርት ቤት እና በክላስተር ደረጃ ውይይት እየተዳረገ እየተደረገ ነው ያለው እና በተለይ በዚህ በሁለት ሶስት ቀን ያልተማሩ ትምህርት አለ። እሱንም እንዲያካክሱ ለጋራ ስምምነት ላይ ለመድረስ ጣጫ ተቀምጦ ወደ ታች ወርደው ውይይት ላይ ናቸው። መምህራን ታሰሩ የተባሉት ደሞዛቸው ያለ ፍቃዳቸው በመቆረጡም ትምህርት የማቆም አድማም በማድረጋቸው መሆኑን የተናገረው መምህር ስማቸው የተቆረጠብን ደሞዛችን እስካልተመለሰናም የሰብአዊ መብት ጥሰት የፈጸሙብን የፖሊስ አባላት በህግ ካልጠየቁም ወደ ማስተማር ስራ እንደማይመለሱ አስረድተዋል። በወረዳው በሚገኙ በ27ቱም ትምህርት ቤቶች ካለፈው ህዳር 9 ቀን 2017 ዓ ም በሁሉም ትምህርት ቤቶች ትምህርት እንደተቋረጠ መሆኑንም አቶ ተስፋዬ አመልክተዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዮስ ሐዋሳም። ከአሜሪካ ድምፅ ስርጭታችን እንደቀጠለ ነው። ቀጣዩም ዘገባ በመምህራን ጉዳይ ላይ ያቆየናል። የደቡብ ኢትዮጵያ መምህራን በተጓዳኝ ስራዎች ላይ እየተሰማሩ እንደሆነ ይመለከታል። በደሞዝ አለመከፈል መዘግየትና መቆረጥ የተነሳ ችግር ውስጥ መግባታቸውን ለአሜሪካ ድምፅ የተናገሩ መምህራን ኑሯቸውን ለመደጎም ጫማ መጥረግን ጨምሮ ከዘርፋቸው ውጪ በሆኑ ሌሎች ስራዎች ላይ እየተሰማሩ መሆኑን ለአሜሪካ ድምፅ ገልጸዋል። ሶስት አዳዲስ ክልሎች ካለፉት ሁለት ዓመታት ወዲህ ችግሮች እያጋጠሟቸው እንደሚገኙ ያረጋገጠው ትምህርት ሚኒስቴር በበኩሉ ችግሩ በበጀት እጥረት ምክንያት የተፈጠረ መሆኑን ለአሜሪካ ድምፅ አስታውቋል። የኢትዮጵያ መምህራን ማህበርም በደቡብ ምዕራብና በማዕከላዊ ኢትዮጵያ ክልሎች የሚገኙ መምህራን ችግር ላይ መሆናቸውን ጠቅሶ መፍትሄ ለመፈለግም ከክልሎቹ ኃላፊዎች ጋር መነጋገሩን አመልክተዋል። ገብረ ሚካኤል ገብረ መድን በአዳዲሶቹ የኢትዮጵያ ክልሎች ከደሞዝ አለመከፈል መዘግየትና መቆረጥ ጋር የተያያዙ ችግሮች ኑሯቸውን ፈታኝ እንዳደረጉት ለአሜሪካ ድምፅ አስተያየት የሰጡ መምህራን ተናግረዋል። በደቡብ ኢትዮጵያ ክልል በወላይታ ዞን ዳሞት ወይዴ ወረዳ ውስጥ በሚገኝ አንድ ትምህርት ቤት መምህር የሆኑት አቶ ዓለም ሰገድ ቴማ ችግሩ ለሁለት ዓመታት በመቀጠሉ የመምህራኑን የሥራ ሞራል መጉዳቱን ይገልጻሉ። የሚያስተምሩበት ወረዳ ለመምህራኑ አቤቱታ ተገቢ ምላሽ እንዳልሰጠም ይናገራሉ። ገቢ ሲለለን አንዳንድ የወዳደቁ ዕቃዎች ሰርቪስ ይሰጡ የቆዩ መኪናዎችን በአራሽ ሽትን እስከምንካፍል ድረስ ይቆዩ የሚል ነው። የሐምሌ ወር ከአምስት ፐርሰንት በስተቀር ሌላው አልተከፈለ ነው። አምስት ፐርሰንት ማለት እንግዲህ አሁን የኔ ደግሞ ለምሳሌ አስራ ሁለት ሺ አምስት መቶ ሰባ ዘጠኝ ነው። ከዚህ አምስት ፐርሰንት ማለት ወደ አራት መቶ ሰላሳ ሁለት ብር ነው ይገባል። እንግዲህ በአካውንቶች ሲገባ እኔ አሁን አወጣለሁ ግን ሁለት መቶ ብር ነው የማወጣው። እና ኤቲኤም ደግሞ ከሁለት መቶና ከዛ በላይ ካልሆነ በስተቀር በርከት ያለ ገንዘብ ካልሆነ በስተቀር አያወጣም። ዘጠና አምስት ፐርሰንት ቀሪ ማለት ነው ከደሞዝ። እና እስከዚህ ድረስ ችግር የደረሰበት ሂደት አለ። በዚህ ምክንያት ኑሯቸው የተቃወሰው መምህራን ሕይወታቸውን ለመምራትና ቤተሰቦቻቸውን ለማስተዳደር የቤት ውስጥ የመገልገያ ቁሳቁስና ንብረቶች እስከ መሸጥ የደረሱ መምህራን መኖራቸውን አቶ ዓለም ሰገድ ይናገራሉ። መምህራኑ ኑሮአቸውን ለመግፋት በአስቸጋሪ ሁኔታ ውስጥ ለማለፍ ተገደዋል ሲሉም ይገልጻሉ። ደሞዝ በመስተጓጎሉ ምክንያት ኑሮአችን ራሱ በጣም ምስቅልቅሉ ወጥቷል። ብዙ መምህራን ልጆቻቸውን ለማስተዳደር የልጆቻቸውን የትምህርት ክፍያ ለመክፈል እንደገና ተከራይቶም ያለ ኪራዩን ምኑን ቀለቡ በወቅቱ ለመክፈል ስላልቻለ ወደ ገጠር ፈልሰው ብዙ መምህራን በአሁኑ ሰዓት ኪራይ አልቀመጥ ሲላቸው አሁን ከገጠር እየተመላለ ርቀት ርቀን ተመላልቶ የሚሰሩ መምህራን አሉ። መምህራን ታቃለ እንደሱ አይነት ችግር ውስጥ የገቡ ብዙ ናቸው። ኦሎሞስ ወደ ሀያ አምስት መምህራን የሚሆኑ ከወረዳችን ለምሳሌ ያህል በከፍተኛ ችግር ውስጥ ያሉ መክፈል ሲችሉ ባለመክፈላቸው ምክንያት ወደ ገጠር የፈለሱ ኦሎሞስ እንደ በትንሹ ሀያ አምስት መምህራን እንዳሉ በግልጽ ለእኛ ያሳወቁ አሉ። ከችግር አንጻር እንደውም አንድ መምህር ይገርማል እንግዲህ ገመድ ገምዶ መሸጥ ማለት በጣም ከፍተኛ ገመድ ገምዶ በየገበያው ወስዶ የሚሸጥ መምህር አለ ከችግር አንጻር እንደገና ደግሞ ትንሽ ሙያ ያላቸው እነዚህ ሞልድ ሞዝሞልድ አልጋዎች የሚሆኖችም እየሰሩ የሚሸጡ አሉ። እንደውም እሱ እየተሻለ ነው። ሌላው ደግሞ ይገርማል። ይባስ ብሎ የቤት የሚገለገልበትን አልጋ የሚገለገልበትን የራሱን የቤት እቃ በሙሉ የሚያዩን ቴሌቪዥን በሙሉ አውጥቶ ይሸጡ። በአሁኑ ሰዓት በእውነቱ በቅርብ ጊዜ እንደው ሳምንት ባለውነ ቴሌቪዥን አውጥቶ ይሸጡ መምህራን አሉ። ራሱ ከደመወዝ ጋራ ተያይዞ የሚታየው ከባድ ችግር የጀመረው ከአራት አመታት በፊት እንደሆነ ለቪኦኤ ያስረዱት የደቡብ ኢትዮጵያ መምህራን ማህበር ፕሬዚደንት አቶ አማኑኤል ጳውሎስ በተለይም ከሦስት ዓመት ወዲህ ሁኔታው እየተባባሰ በመምጣቱ መምህራኑ ከዘርፋቸው ውጪ በሌሎች ስራዎች ላይ ለመሰማራት መገደዳቸውን ይናገራሉ። አንዳንድ መምህራን በሚዲያ መግለጽ ባልፈልጋቸው ስራዎችን እየሰሩ በግላቸው እየሰሩ ልጆቻቸውን ቤታቸውን ለማለት አንዳንዶችም ስራቸውን እየለቀቁ ሌላ ቦታ የሚሄዱበት ሁኔታ ነለው እና መምህር ደሞዝ በአግባቡ ባለመከፈሉ ምክንያት የመምህር እኔ በአካል ያገኘሁት ገጠር በፊት ወደ መምህርነት ሙያም ስገባ ሊስትሮ እየጠረኩ ነው ሙያውን የተማርኩት። አሁን ደሞዝ ማግኘት ባለመቻሌ ከተማሪዎቼ ተደብቄ ሊስትሮ እየጠረኩ ነው። ልጆችንም ማስተዳደረው ደሞዝን በቂ ስላልሆነ በወቅቱም ስለማይከፈል የቀን ስራ የሚሰሩ አሉ። ባጃጅ የሚያሽከረክሩ አሉ። እንደገናም በሞተር ሳይክል ከሰዎች ተከራይተው ስራ የሚሰሩ አሉ። አንዳንዱም እርሻ ስራም፣ ከብት እርባታ ውስጥ የሚገባዋሉ ታች ያለው በተለይ ወረዳ ላይ ያለው መዋቅር ጋር አብዛኛው ችግር ያለው ወደ ትምህርት ቤት የሄደ አስተማሪ ለትውልዱ ምንድን ነው የሚያስተላልፈው? እና በጣም ከባድ ነው። ስለዚህ የክልልም የፌዴራልም መንግስት ይህን ጉዳይ ትኩረት ሰጥቶ አጥኖ ሰጥቶ መስራት አለበት እላለሁ። ይኸው የመምህራን ደሞዝ ችግር በአብዛኛው የሚታየው በአዲሶቹ ክልሎች ማለትም በደቡብ ኢትዮጵያ፣ በደቡብ ምዕራብ ኢትዮጵያና በማዕከላዊ ኢትዮጵያ መሆኑን የኢትዮጵያ መምህራን ማህበር አስታውቋል። የማህበሩ ፕሬዚደንት ዶክተር ዮሐንስ በንቲ ለአሜሪካ ድምፅ በሰጡት ቃለ መጠይቅ ችግሩ በትምህርት ላይ ተጽዕኖ እንደሚፈጥር ያሰምሩበታል። ቀድሞ ነገር መምህራን የሚያገኙት ገቢ በየወሩ የምትወጣው ያቺ ነገሩ ተፈርማ የምትወጣ ናትና፣ እሱ ደግሞ ከወቅቱ ገበያ ሁኔታ ጋር እየተዳከመ ነው። እነዚህ መምህራን ልጆች አላቸው፣ ቤተሰብ አላቸው፣ ያስተምራሉ። ምና አለ ምና አለና የተለያዩ ወጪዎች አሉ። እና ያቺ የማትመጣ ከሆነ ችግሩ በጣም ከፍላል ማለት ነው። እና ይህ ደግሞ መምር ባተረጋጋ ሁኔታ አእምሮ እየተረበሸ እየተራበ ክስዶቹ ሰዎች እያሰበ ያን ደግሞ ማድረግ እያልቻለ ሲቀር ክላስ ውስጥ ገብቶ ትምህርት ይሰጣል ማለት አይቻልም። ትምህርት ጥራት እናመጣለን እንደዚህ ተብሎ ሕዝባዊ ጥያቄ ሆኖ እየተሰራ ያለው ንድፈ ሀሳብ ሆኖ ይቀራል፣ ተግባራዊ አይሆንም ማለት ነው። እና ችግሩ አብረን ይዘልቃል። ትምህርት ሚኒስቴር በሦስቱም ክልሎች ከደሞዝ አለመከፈል መዘግየትና መቆረጥ ጋር የተያያዙ ችግሮች እንደሚታዩ አምኖ በተለይም ካለፉት ሁለት ዓመታት ወዲህ ሁኔታው እየከፋ መሄዱን አስታውቋል። በሚኒስቴር መስሪያ ቤቱ የመምህራንና ትምህርት አመራር ልማትና አስተዳደር ዴስክ ኃላፊ አሰግድ ምሬሳ ለአሜሪካ ድምፅ በሰጡት ቃለ መጠይቅ የችግሩ መንስኤ ከበጀት ጋራ የተያያዘ መሆኑን ጠቅሰዋል። የትምህርት ጉባኤዎች ላይ ጉዳዩ ተነስቶ ሁሉም ችግር ያለባቸው ክልሎችን ቢሆኑ ያምናሉ። በጉባኤው ላይ የሚነሱ ሀሳቦች የበጀት እጥረት አለብን፣ ስለዚህ እያጣጣምን እንከፍላለን፣ እናሻሽላለን፣ እናስተካክላለን የሚሉ ሀሳቦች ናቸው የሚሰጡት። በአንድም በሌላም አሁን በፊት ላይ ወደ አራት ወር የነበረው ወደ ሶስት ወር፣ ከሶስት ወር ወደ ሁለት ወር ዝቅ የማድረግ ክልሎች ኮሚትመንቱን እየወሰዱ ነው ያሉት መሻሻሎች አሉ። እንዳውም እስከ 2017 ድረስ የተወሰነ ባላንሱን እናመጣለን የሚልም ነበረ የነበረው ኮሚትመንትና ዞሮ ግን የሚያነሱት የበጀት እጥረት አለብን ነው። የሀገር አቀፍ መምህራን ማህበር ፕሬዚደንቱ ዶክተር ዮሐንስ በንቲ በበኩላቸው የችግሩ መንስኤ የደሞዝ በጀትን ለሌላ ዓላማ ከመዋል ጋራ የተያያዘ ነው በማለት ገልጸዋል። ላይ የመጣ ነው ነገር። እየው ከመደበሪያ ክፍያ ጋር ከዕዳ ጋር ከምናምን ከኋላ ጀምሮ የመጣ እንዲህ እንዲህ እና ከመንግስት ሰራተኞች ደግሞ ያንን በጀት እንትን እያሉ እሱን ዕዳ የመክፈል ከዛ ከዛ የመጣ ነገር ነው። ክልሉም በተለይ ደቡብ አካባቢ ካለ አደረጃጀት ጋር ተያይዘው ትኩረቱ የነበረው ያንን የህዝብ ጥያቄ ለመመለስ እንዲህ ስለሆነ ትኩረት ተደርጎ አልተሰራበትም። እንግዲህ ክልሎቹ የራሳቸውን ነዳየት ከፈጠሩ በኋላ ለማረም፣ ለማስተካከል ጥረት እያደረጉ ናቸው። ይህንን እናበረታታለን። ግን ደግሞ ይህ ነገር ካልተፈታ ትምህርት ላይ የሚያሳደረ ተጽዕኖ ነው በጣም ከፍተኛ፣ መታረም ያለበት ጉዳይ ነው። የደቡብ ኢትዮጵያ መምህራን ማህበር ፕሬዚደንት አቶ አማኑኤልም የደሞዝ በጀት ለሌላ ዓላማ ይውላል ይላሉ። ከፌደራልም ከክልልም ወደታች የሚወርድ በጀት አለ። ያንም በጀት የቅድሚያ ቅድሚያ ለመምህሩ ለመንግስት ሰራተኛው ደቦዝ መክፈል ሲገባ ያም ባለማድረግ ለሌሎች ዓላማዎች በማዋል ነው ይመስለኛል። ከዚህ ጋር ተያይዞ ከፍተኛ የሆነ ቀድሞ የደቡብ ኢትዮጵያ ክልል ከመፍረሱ በፊት ትልልቅ ዞኖች ማዳበሪያ እዳ አለባቸው። ቅድም የተገለጹ ዞኖች ላይ ማዕከላዊ ኢትዮጵያ በተመሳሳይ ያን የማዳበሪያ እዳ ከፌደራል መንግስት ከሚሸጠው በጀት ድጎማ እየተቀነሰ እዳው የሚከፈል ነው። ም ከፍተኛ የሆነ ሁለት ክምችትም እንዳለ ነው። የፌዴራል መንግስት ግን ምን አለ፣ የማዳበሪያ እዳ ምክንያት እንዳይሆን የፌዴራል መንግስት ምህረት ቢያደርግ፣ ተጨማሪ በጀት ቢጨምር፣ አዲስ ክልል ነው፣ ከፍተኛ የሆነ የበጀት እጥረት አለ። ከዚህ የተነሳ ደሞዝ መክፈል ከአቅማቸው በላይ ስለሆነ ነው። እና የተጋሩ መንግስት ለምንድን ነው በዝምታ የሚያየው? የኢትዮጵያ መምህራን ማህበር ጉዳዩን አስመልክቶ ከሚመለከታቸው አካላት ጋር እንደሚወያይ የገለጹት ዶክተር ዮሐንስ በንቲ ከክልሎቹ አመራሮች ችግሩን የመፍታት ፍላጎት እያየን ነው ብለዋል። ማዕከላዊ ኢትዮጵያ አካባቢ ትምህርት ጉባኤ ነበር። የኛ ጉባኤ የኛ ምክር ቤት አንድ ሁለት ሳምንት እንደዚህ አካባቢ ቀደም ብሎ ማለት ነው። ክልሉ ርዕሰ መስተዳድሩ በትምህርት ጉባኤ ላይ ተገኝቶ ያደረጉት ያስተላለፉት መልእክት አለ። ፕሮጀክት አጥፈንም ቢሆን በሶስት ወር ጊዜ ውስጥ ከችግር መውጣት አለብህ ብሎ በራሳቸው አንደበት የተናገሩት ነበረ። እኛም ስም ሰምተን ርዕሰ መስተዳድሩን አመስግና ተጠናክሮ ጤናማ እንዲሆን ተግባራዊ እንደሚያደርጉ ተስፋ ተስፋለን በሚል እኔም ኮሚኒኬት አድርጌ ያለው እሳቸው ጋር ተሳሳቂ ነው ማለት ነው። የደቡብ ኢትዮጵያ ክልልም የፋይናንስ ቢሮ ኃላፊው ከሚመለከታቸው ሰዎች ጋር ተነጋግሮ ችግር መፍትሄ ማረም አለብን የሚል ተነሳስተው የሰሩ እንደሆነ ነው ምናውቀው። እንግዲህ ተግባራዊነቱን አሁንም እንደጀመርነው የምንከታተለ ነው የሚሆነው። በክልሎቹ ገቢ በሚሰበስቡ ከተሞች አካባቢ እንዲህ አይነት ችግር እንብዛም አይስተዋልም የሚሉት አቶ አማኑኤል ችግሩ የከፋው በገጠር ወረዳዎች እንደሆነ ይገልጻሉ። መብታቸውን የሚጠይቁ መምህራን የክልሎቹ አመራሮች ልዩ ልዩ የመብት ጥሰቶች ይፈጽሙባቸዋል ሲሉም ወንጅለዋል። ከዛቻና ማስፈራራት በተጨማሪ እስከ ማሰር የደረሰ እርምጃም ይወሰድባቸዋል ይላሉ። በተጠቀሱት ክልሎች የመምህራንን ደሞዝ ካለመክፈል በተጨማሪ በኢትዮጵያ የመምህራን አስተዳደርና አያያዝ ላይ ልዩነት መኖሩንም አቶ አማኑኤል ይናገራሉ። በሀገር ደረጃ ፍትሃዊ የሆነ የሀብት ክፍፍልም ያለ አይመስለንም። ምክንያቱም አዲስ አበባ ከተማ ላይ ለመምህራን የመኖሪያ ቤት ይሰጣል። ተጨማሪ የኑሮ ማቋቋሚያ ድጎማ ተብሎ በየወሩ ሶስት ሶስት ሺ ብር ይሰጣቸዋል። ባስ ትራንስፖርት ተዘጋጅቶላቸዋል። ሌሎች ተጨማሪ ድጋፎች ይደረግላቸዋል። ኦሮሚያ ላይም አሁን በሚዲያ እንደምንከታተለው ለመምህራን የምገባ የአንድ ቀን ምሳ ለመማር ማስተማሩ በማሰብ የመምህራን ምገባ የተማሪዎች ምገባ እየተደረገ እንዳለ በሚዲያም እናያለን ስለዚህ ደቡብ ላይም በሌሎች አካባቢዎች ያሉ መምህራንም ኢትዮጵያዊ ናቸው እዛ የሚደረገው እዚህ ስለምን አይደረግም በሁሉም ቦታ በእኩል አይነት መታየት አለበት የትምህርት ሚኒስቴር ባልደረባዋ ወይዘሮ አሰግድ ምሬሳ ይህን አስመልክተው በሰጡት ምላሽ ክልሎች አቅማቸው ሲፈቅድ ለመምህራን የሚያደርጉት ድጎማ አለ ሌሎችም ይህን አዎንታዊ አሰራር ሊከተሉት ይገባል ብለዋል ሆኖም በአጠቃላይ መምህራኑ ደሞዝ ባለማግኘታቸው እየተጋፈጡት ያለው ችግር የትምህርት ጥራትን ይጎዳል ይላሉ። ደሞዝ የግልህ አይደለም የኔ ደሞዝ የኔ አይደለም፣ የእኔ ደሞዝ የልጆቼ ነው የቤተሰቤ ነው እና ደሞዜ ካልተሰጠኝ ልጆቼን በምንድን ነው ማኖራቸው ለአርባቸው ነው ማለት ነው። እና የእኔ ልጆች እየተራቡ ቤተሰቦቼ እየተሰቃዩ እንደኔ ብትወስድ እንዴት ብለህ ነው ትምህርት ቤት ሄደህ ልታስተምር የምትችለው? መምህሩ ደሞዙ በወቅቱ የማይከፈለው ከሆነ በዚህ ጉዳይ ላይ የተያያዙ ነገሮች ላይ ቅሬታዎች ካሉ በአንድም በሌላም የመምህሩ የውስጥ ተነሳሽነት ይጎድለዋል ማለት ነው። ይሄ ደግሞ መጨረሻው ሄዶ ሄዶ ማን ላይ ነው የሚወድቀው የሚለውን ስናይ በክፍል ውስጥ ያለው ተማሪዎች፣ ሕፃናት ጋር ተጽዕኖ አይኖረውም ብሎ መገመት አይቻልም እና አጠቃላይ በክፍል ውስጥ ያለው የመማር ማስተማር ስርዓት ይጎዳል። ይሄ ደግሞ ለምንፈልገውን የተማሪዎች የመማር ውጤትና ብቃት ማምጣት አንችልም። ያለው ጉዳት በቀላል የሚታይ አይደለም ማለት ነው እና መማር ማስተማሩ ይጎዳል፣ ተጎድቷልም ብለን ነው የምንገምተው። መምህራንን የማስተዳደር ስልጣን የክልሎች ስለሆነ ትምህርት ሚኒስቴር ደሞዝ የማስከፈል ስልጣን የለውም የሚሉት ኃላፊዋ ወይዘሮ አሰግድ ተቋሙ ማድረግ የሚችለው በልዩ ልዩ መንገዶች ተጽዕኖ ለማሳደር መሞከር ነው ይላሉ። መምህራንን የማስተዳደር መቶ ፐርሰንት ስልጣኑ ያለው ከክልሎች ጋር ነው። የትምህርት ሚኒስቴር መነሻ ደመወዞችን ከደረጃ እድገት ጋር የሚያያዙ ስትራቴጂዎችን፣ ፖሊሲዎችን የመቅረጽ ስራ ነው የሚሰራው ማለት ነው እና ትምህርት ሚኒስቴር በቀጥታ እነዚህን ጉዳዮች የሚመለከታቸው መስራት ስልጣኑ የለንም ማለት ነው። እንደ ትምህርት ሚኒስቴር ግን መሄድ የሚገባንን ሄደናል እስከ ማወያየት ደብዳቤዎቹን እስከ መጻፍ የተለያዩ መድረኮችን ፈጥረን በትልልቅ የትምህርት ጉባኤዎች ላይ ሲነሳ መፍትሄ እንዲያገኝ እና የክልሎችንም ኮሚትመንትም ሰምተን አፕሬሽትም አድርገን በእኛ ሌብል መኬድ የሚገባውን ሄደናል። በተሰጠን ስልጣንና ኃላፊነት መሰረት ትምህርት ሚኒስቴር ጉዳዩ መፍትሄ እንዲያገኝ ለጠቅላይ ሚኒስትሩ አሊያም ለንደራሴዎች ምክር ቤት ያሳውቅ እንደሆነ የተጠየቁት ወይዘሮ አሰግድ ኃላፊነቴ ስለማይፈቅድ በዚህ ጥያቄ ላይ አስተያየት አልሰጥም ብለዋል። የትምህርት ሚኒስትሩንና ምክትሎቻቸውን ስለ ጉዳዩ ለመጠየቅ ያደረግነው ጥረትም አልተሳካም። ሆኖም የአሜሪካ ድምፅ የትምህርት ሚኒስቴር ግንቦት 9 ቀን 2016 ዓ ም ለደቡብ ምዕራብ ኢትዮጵያ ክልል የጻፈውን ደብዳቤ ተመልክቷል። በመስሪያ ቤቱ ሚኒስትር ዴኤታ አማካኝነት የተጻፈው ደብዳቤ የደቡብ ምዕራብ ኢትዮጵያ መምህራን የሚገጥማቸው የመልካም አስተዳደር ችግር እንዲፈታ በተደጋጋሚ መጠየቃቸውን ያብራራል። የመልካም አስተዳደር ጉድለት ተብለው ከተለዩት ችግሮች መካከልም ያለመምህራኑ ይሁንታ የደመወዝ መቆረጥ የሚል ይገኝባቸዋል። ክልሉ ለመምህራኑ ጥያቄ ምላሽ በመስጠት ችግሮቹን እንዲፈታም ትምህርት ሚኒስቴር በደብዳቤው አሳስበዋል። የበጀት እጥረት ገጥሟቸዋል በተባሉት ክልሎች ጉዳይ ላይ አስተያየት እንዲሰጥ በአሜሪካ ድምፅ የተጠየቀው የገንዘብ ሚኒስቴርም ከክልሎቹ ጋር ግንኙነት እንደሌለውና በጀታቸውን የማስተዳደር ስልጣን እንዳላቸው ገልጿል። የተቋሙ ቃል አቀባይ አቶ ግርማ ከበደ በአጭር የጽሑፍ መልእክት በሰጡት ምላሽ የገንዘብ ሚኒስቴር ሚና በፌዴሬሽን ምክር ቤት ቀመር ለክልሎች የተመደበውን በጀት ክልሎቹ በሚያቀርቡት ዓመታዊ የጥሬ ገንዘብ ዕቅድ መሠረት በየወሩ ማስተላለፍ ነው ብለዋል። አቶ ግርማ አክለውም ሚኒስቴር መስሪያ ቤቱ በክልሎች ያሉትን ሴክተር መስሪያ ቤቶችም ሆነ የክልል ሰራተኞችን ደሞዝ አይመለከትም በማለት ገልጿል። የትምህርት ሚኒስቴር ባልደረባዋ አሰግድ ምሬሳም የገንዘብ ሚኒስቴር የመምህራን የደሞዝ በጀትን በቀጥታ እንደሚያስተላልፍ እናውቃለን ይላሉ። ከገንዘብ ሚኒስቴር ጋር በሀገር አቀፍ ደረጃ ከመምህራን ደሞዝ ተቆርጦ የቀረ በጀት አለመኖሩን ባለፈው ከመምህራን ማህበርም ጋር በነበርን ጉባኤ በተደረገው እንትን ለማየት ሞክረናል። ክልሎች የበጀት እጥረት ሲገጥማቸው ምን ያደርጋሉ? ከላይ የተጠቀሱት ክልሎችስ ለገንዘብ ሚኒስቴር ያቀረቡት ጥያቄ አለ ወይ በሚል ለቀረበ ጥያቄ ግን የተቋሙ ኃላፊዎች ምላሽ አልሰጡም። በጉዳዩ ዙሪያ የገንዘብ ሚኒስቴር ከፍተኛ አመራሮችን አስተያየት ለማግኘት በአካል በመሄድና ስልክ በመደወል ያደረግነው ጥረትም አልተሳካም። በተመሳሳይ የበጀት እጥረት ገጥመዋቸዋል ከተባሉት ሶስቱም ክልሎች ምላሽ ለማግኘት ብንሞክርም አልተሳካልንም። የደቡብ ኢትዮጵያ ክልል የፋይናንስ ቢሮ ኃላፊ አቶ ተፈሪ አባተ ስለ ጉዳዩ በስልክ ላቀረብንላቸው ጥያቄ ወረዳዎቹንና ዞኖቹን ጠይቋቸው ብለውናል። የማዕከላዊ ኢትዮጵያ ክልል የትምህርት ቢሮ ኃላፊ አንተነህ በፍቃዱ ደግሞ ስልካቸውን ስለማያነሱ አስተያየት አላገኘንም። ከደቡብ ምዕራብ ኢትዮጵያ ክልልም እንደዚሁ አስተያየት ለማግኘት ያደረግነው ጥረት አልተሳካም። በኢትዮጵያ ከቅድመ መደበኛ እስከ 12ተኛ ክፍል የሚያስተምሩ 780 ሺህ መምህራን እንዳሉ ታውቀዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። አድማጮች፣ ለምሽቱ ላዘጋጀነው የመጨረሻው ዘገባ እናልፋለን። የዋጋ ንረትን ለማስተካከል ያግዛል ስለተባለው አዲሱ የብሔራዊ ባንክ ረቂቅ አዋጅን ይቃኛል። የኢትዮጵያ መንግስት ከባንክ በሚበደረው የገንዘብ መጠንና የጊዜ ገደብ በሚመለከት ለሕዝብ ተወካዮች ምክር ቤት በቀረበው ረቂቅ አዋጅ ላይ ገደብ መቀመጡ በአገሪቱ የተከሰተውን የዋጋ ንረት ሊያረጋጋ ይችላል ሲሉ የንግድና ምጣኔ ሀብት ባለሙያዎች ተናግረዋል። በ2000 ዓ.ም ተሻሽሎ እስካሁን በስራ ላይ ያለው የኢትዮጵያ ብሔራዊ ባንክ አዋጅ መንግስት በፈለገው መጠን ገንዘብ እንዲበደር የሚፈቅድ በመሆኑ ገንዘብ ያለ ገደብ ገበያ ላይ እንዲዘዋወርና የኑሮ ውድነት እንዲንር አስተዋጽኦ አድርገዋል የሚሉት ባለሙያዎቹ፣ ሆኖም በህዝብ ተወካዮች ምክር ቤት ውይይት እየተደረገበት የሚገኘው ረቂቅ አዋጅ መንግስት ከባንኩ በሚወስደው ብድር ላይ የመጠን ገደብ የሚያስቀምጥ አንቀጽ መካተቱ ተገቢ ነው ብለው ያምናሉ። አስማማው አየ ነው በዚህ ጉዳይ ላይ የምጣኔ ሀብት ባለሙያ የሆኑትን ዶክተር አብዱልመናን ሞሐመድንና ዶክተር ሰዋለ አባተን አነጋግሮ ተከታዩን አዘጋጅተዋል። ከአምስት ወራት በፊት በሚኒስትሮች ምክር ቤት ጸድቆ ለህዝብ ተወካዮች ምክር ቤት የተመራው የኢትዮጵያ ብሔራዊ ባንክ ረቂቅ አዋጅ ላይ ምክር ቤቱ የህዝብ አስተያየቶች እንዲሰጥበት እያደረገ ይገኛል። የአሜሪካ ድምፅ የተመለከተው ዘጠኝ ክፍሎችና 56 አንቀጾች ያሉት ረቂቅ አዋጁ መንግስት ከባንኩ በሚወስደው ብድር መጠን ላይ ገደብ አስቀምጧል። በዚህ ጉዳይ ላይ ለአሜሪካ ድምፅ አስተያየታቸውን የሰጡት የምጣኔ ሀብት ባለሙያው ዶክተር አብዱል መናን መሐመድ። የረቂቅ አዋጅ መንግስት ከብሔራዊ ባንክ ያለ ገደብ እንዲበደር የሚፈቅደውንና ለ16 ዓመታት የተተገበረውን አዋጅ የሚቀየር ነው ይላሉም። መንግስት አለ፣ ማዕከላዊ ባንክ አለ። በሁለቱ መካከል የሚኖረው ግንኙነት በግልጽ መቀመጥ መቻል አለበት እና ኢትዮጵያ ዘመናዊ የብሔራዊ ባንክ ካቋቋመች በፈረንጆቹ በ1963 ጀምሮ የተቀመጡ ነገሮች አሉ። እንዳደገው አገር ነፃ የሆነ ብሔራዊ ባንክ ባይሆንም በተወሰነ ደረጃ እና እዛ ላይ አንደኛው የግንኙነታቸው መሰረት መንግስት ከአንድ ማዕከላዊ ባንክ ምን ያህል መበደር ይችላል የሚለው ጉዳይ አንድ በጣም ወሳኝ ነጥብ ነው። ከሁለት ሺ ስምንት በፈረንጆች አቆጣጠር በፊት የነበሩት የኢትዮጵያ እንዳለ የብሔራዊ ባንክ አዋጆች ተስተካክለዋል፣ አንድ ሶስት አራት ጊዜ ተስተካክለዋል። እንዳለ መንግስት ምን ያህል መበደር ይችላል በሚለው ላይ ገደብ ያስቀምጣል። የሁለት ሺ ስምንቱ ላይ ነው ሆን ተብሎ ገደቧ የተነሳቸው። መንግስት እንደፈለገ መበደር ማለት በሌላ ቋንቋ ብር ማተም ማለት ነው። እንደፈለገ ብር በማተም የፈለገ ደሞዝ መክፈል እንዲችል ሁለት ሺ ስምንት የወጣ አዋጅ ላይ ነው የተነሳው እና እንዳለ እስከ ኃይለ ሥላሴ የደርግንም አዋጅ ብታይ የኢህአዲግም የዘጠና አራቱ የፈረንጆች አቆጣጠር ገደብ አለው። አሁን የተደረገው ወደ ድሮ ገደቡ መመለስ ነው። በረቂቅ አዋጁ አንቀጽ ሀያ ሰባት ላይ መንግስት ከብሔራዊ ባንክ ባልተገደበ የብድር አገልግሎት ወይም በኦቨር ድራፍት ማግኘት የሚችለው ገንዘብ ካለፉት ሶስት የበጀት ዓመታት አማካይ ዓመታዊ ጠቅላላይ መንግስት የአገር ውስጥ ገቢ ከ15 በመቶ መብለጥ እንደሌለበት ተቀምጧል። በአዲስ አበባ ዩኒቨርሲቲ የንግድ ስራ ትምህርት ክፍል የፋይናንስና ኢንቨስትመንት መምህር የሆኑት ዶክተር ሰዋላ አባተ አዋጁ የብሔራዊ ባንክን የስልጣን ገደብ በደንብ አስምሮ የተነሳ መሆኑን ገልጸው ለመንግስት ልጓም የሚያበጅ ነው ሲሉ ይገልጹታል። የብሔራዊ ባንክ ዋና ተግባር በኢኮኖሚ ውስጥ ያለውን የዋጋ ንረት መቆጣጠር የሚያስችል ኢንስትሩመንቶችን እና የቁጥጥር ስርዓት መዘርጋት ከመሆኑ ጋር ተያይዞ አንዱና ዋናው በተደጋጋሚ እንዳለው ለዚህ የዋጋ ንረት የራሱ የሆነ አስተዋጽኦ የነበረው የመንግስት ያልተገደበ የብድር ፍላጎትና የብድር መጠን ነበረ። ከዚህ ጋር ተያይዞ ወጥ በሆነ መንገድ ይሄን ለመግታት የሚያስችል ከዚህ በፊት የነበረው የብሔራዊ ባንክ መመስረቻ አዋጅ ወይም ደግሞ ሰነድ ብሔራዊ ባንክና መንግስት በሚያደርጉት ንግግር የሚወሰን እንደሆነ ነበር የሚያስቀምጠው እና አሁን እሱን ግልጽ በሆነ በማያሻማ መንገድ ከአስራ አምስት ፐርሰንት ባልበለጠ ለአጭር ጊዜ የሚቆየ ኦቨርድራት ፋሲሊቲ መንግስት መበደር እንደሚችል ይህን ብድርም በአመቱ ውስጥ ከፍሎ መጨረስ እንደሚችል እንዳለበት በሚቀጥለው በጀት አመት ብድር እንኳ መበደር ቢፈልግ መንግስት ይህን ብድር ከፍሎ ካልጨረሰ ሌላ ብድር እንደማያገኝ በግልጽ ያስቀመጠ ከመሆኑ ጋር ተያይዞ ልዩ በሆኑ ሁኔታዎች ብቻ ድርቅ ሲኖር፣ የወረርሽ ሲኖር፣ የአስቸኳይ ጊዜ አዋጅ ሲኖር ብቻ ከዚህ ህግ ወጣ ሊል እንደሚችል ኤክሰፕሽን ያስቀመጠ ቢሆንም በዋናነት ግን ይህን መገደብ የቻለ ልጓም ያበጀ ሰነድ ነውና ከፍተኛ የሆነ አዎንታዊ አስተዋጽኦ ያመጣል ብሎ መውሰድ ይቻላል። ከብሔራዊ ባንክ መንግስት በሚወስደው ብድር ላይ ገደብ የሚያስቀምጡ ድንጋጌዎች ከአዋጅ ቁጥር 591 2000 እንዲወጡ ከተደረጉ በኋላ መንግስት በመቶ ቢሊዮኖች የሚቆጠር ብድር በመውሰድ ወደ ገበያው አስገብቷል፣ የሚሉት ዶክተር አብዱል መናን ባለፉት አምስት ዓመታት ብቻ እንኳን ከ400 ቢሊዮን ብር በላይ መበደሩን የብሔራዊ ባንክን መረጃ በመጥቀስ ለማሳየነት ያነሳሉ። ባለፉት 16 ዓመታት መንግስት ያለ ገደብ ከብሔራዊ ባንክ ብድር እንዲወስድ መፈቀዱም አሁን በሀገሪቱ ላለው የዋጋ ንረት ዋነኛ ምክንያት ነው የሚሉት ዶክተር አብዱል መናን የዋጁ መሻሻልም ይህን ለማስተካከል እንደሚያግዝ ይናገራሉ። ኢትዮጵያ ውስጥ ባለፈው አስራ ምናምን ዓመት የተመለከት ነው። የዋጋ ግሽበት ዋናው ምክንያት ብሔራዊ ባንክ ያለ ገደብ ለኢትዮጵያ መንግስት የሚሰጠው ብድር ነው። አሁን እዛ ላይ ገደብ ማበጀቱ ተገቢና አስፈላጊ ነው። አስራ ስድስት አስራ ሰባት ያየ በታሪካችን አይተነው ማናቀው የዋጋ ግሽበት ነው። ይሄን ደግሞ ብዙውን ህብረተሰብ ክፍል ያው ገቢ አይጨምርም ማለት አይደለም። ገቢ ጨምረ በተወሰነ ደረጃ ግን ኑሮ የሚጨምርበትና ገቢ የሚጨምርበት መጠኑ አብሮ ስለማሄድ በይበልጥ ተቀጣሪውን፣ ጡረተኛውን፣ ድሃውን ሲበዛ የጎዳ ሲሆን ጥቂት የሆነ የህብረተሰብ ክፍልን ምናልባት በምናባቸው አስበው የማያውቁ በይበልጥ ንብረት ያላቸው ንግድ ላይ የተሰማሩትን በምናባቸው አስበው ተማያውቁት ሀብት ላይ ነው ያደረጋቸው የዋጋ ግሽበት ብቻ የሚያመጣው ይሄ ንብረት የሌለው ጉልበቱን ሸጦ የሚኖረው ጡረተኛውን፣ ድሃውን በይበልጥ የከተማ ድሃውን በከፍተኛ ሁኔታ ኑሮውን ያደቀቀ የዋጋ ግሽበት ተከስተዋል። በኢትዮጵያ ብቻ ሳይሆን በሌሎች ሀገራትም መንግስታት እንደዚህ ያሉትን በቀላሉ የበጀት ጉድለትን በብድሮች የመሙላት ልምምዶችን በአንዴ ለመተው ይቸግራቸዋል የሚሉት ዶክተር አብዱል መናን ከዚህ አንጻር ማሻሻያው በዓለም አቀፍ አበዳሪ ተቋማት ግፊት የመጣ ነው ብሎ ያምናሉ። ብሔራዊ ባንክ ከራሱ ከውስጡ የመነጫ አይመስለኝም። ይሄ ገደበማ በጀቱ ጉዳይ ከአይምኤፍ ጋር ቢያዝ ነው ድርድር አሁን የብድሩ ጉዳይ አንደኛ የተካተተው ይሄም ጉዳይ የሚያካትት ይመስለኛል። ነፃ ብሔራዊ ባንክ መገንባት መንግስት ከብሔራዊ ባንክ የሚኖረው ግንኙነት ላይ ገደብ ማበጀት፣ አንደኛው የዚህ የብድሩ ጉዳይ ማበጀት የሚለውም ተካቷል። እና ይህ አሁን አዲሱ አዋጅ ባለፈው በፈረንጆቹ ጁን ውስጥ ለካቢኔ ቀርበው ለመንግስት ምክር ቤት ቀርበው ጸድቆ ነው አሁን ወደ ፓርላማ። አሁንም ራሱ በቅርቡ የተስማማ ነው። የአይኤምኤፍ ባለሙያዎች እንደሚያዩቱን ላይ ጠቅሳል አዋጁን እና እንደ አንድ ቅድመ ሁኔታም ስለተቀመጠ ነው እንጂ ከኢትዮጵያ መንግስት ከውስጡ ሊመነጭ ይችላል የሚል እምነት የለኝም። ለምን ማንም መንግስት በቀላሉ ከማዕከላዊ ባንክ ብር እያተመ መውሰድ ቀላሉ ዘዴ ነው። አሁን የኢትዮጵያ መንግስት ባለበት የገንዘብ ችግር በእርግጠኛ ነኝ እንደዚህ አይነት ገደብ ማበጀት በራሱ ላይ አይፈልግም። ግን በዓለም አቀፍ ገንዘብ ተቋም ተይዞ ነው እንደዚህ እንዲያደርግ የተገደደው። ዶክተር ሰዋለ ግን በዚህ ሀሳብ አይስማሙም። መንግስት አስቀድሞ የዋጋ ንረትን ለመቆጣጠር የሚያስችሉ መመሪያዎችን ይፋ ሲያደርግ መቆየቱ በመጥቀስ ፍላጎቱ ከዓለም አቀፍ ተቋማት ይልቅ ከሀገሪቱ ፍላጎት የመነጨ ነው ብለው እንደሚያምኑ ይናገራሉ። ባለፉት ሁለት አመታት አይተን ከሆነ አዲሱ የብሔራዊ ባንክ ገዥ ከመጡ በኋላ የዋጋ ንረትን ከመቆጣጠር አንጻር የወሰዷቸው የነበሩ እርምጃዎች ነበሩ እዛም ላይ ኳንቲቲ በሆነ መንገድ የመንግስትን የብድር አቅም ፍላጎት ለመገደብ በዳይሬክቲቭ በመመሪያ ደረጃ አውጥተው ነበረ። ስለዚህ አፒታይቱን ታያለ። ከብሔራዊ ባንክ መንግስትም ይሄ የብድር ፍላጎቱ ኢኮኖሚ ላይ ያሳደረውን ተጽዕኖ የተገነዘበው ይመስላል። ከውስጥ የመነጨ ነው ብሎ መውሰድ እና ቤኔፊት ኦፍ ዘዳውቱን ለመንግስት መተው ለብሔራዊ ባንክ መተው ይሻላል። ረቂቅ አዋጁን በዝርዝር አይቶ የውሳኔ ሀሳብ እንዲያቀርብ የተመራለት የህዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ህዳር 4 2017 ዓም ባዘጋጀው የህዝብ አስተያየት መስጫ መድረክ ላይ መንግሥት በብድር ገደቡ ምክንያት የሚያጥፋቸው ፕሮጀክቶች በኢኮኖሚው ላይ አሉታዊ ተጽዕኖ ሊኖራቸው ይችላል የሚሉ ስጋቶች ተደምጠዋል። ዶክተር ሰዋለ እንደሚሉት ግን ስጋቶቹ ተገቢነት ቢኖራቸውም መንግሥት ከብድር ይልቅ ማኅበራዊ ልማቶችን የሚሰራባቸውን ግብርን ጨምሮ የገቢ አማራጮችን ማስፋት ይኖርበታል። እኔ እንግዲህ አንድ መንግስት ለህዝቡ የሚሰጣቸውን ማህበራዊ አገልግሎቶችና የልማት ስራዎች በዋናነት ይሰጣል ተብሎ የሚታሰበው ከሚሰበሰብ የታክስ ገቢ ነው ይሄ አልሆን ሲል ደግሞ ከእርዳታ ከተለያዩ የውጭ ሀገራት ብድሮች በተመጠነ መንገድ ቢሆን ከሀገሪቱ ኢኮኖሚ በመበደር እነዚህን አገልግሎቶች ይሰጣል በዋናነት በዘላቂነት ግን ይሄን አገልግሎት ለመስጠት የብሔራዊ ባንክ ብድር መሰረት አድርጎ መነሳት ግን ጤናማ ነው ተብሎ አይወሰድም ምክንያቱም የዋጋ ንረትን በማባባስ ደረጃ በከፍተኛ ደረጃ አስተዋጽኦ ስለሚያደርግ እንዲህ አይነት ተግባራት ብዙ ጊዜ የተገደቡ ናቸው እና በዚህ ሌብል መገደቡ አስፈላጊ ነው። ግን መንግስት ሊሰራ የሚገባውን የመንግስታዊ ኃላፊነትና ስራዎች አግባብ ካላቸው ሶርሶች ወይም ደግሞ ምንጮች መጠቀም ይኖሩበታል። ስለዚህ በሌሎች መንገዶች ገቢን ማሳደግ ነው በዋናነት መትኮር ያለበትና ገና የልማት ስራዎቹ ይቀዘቅዛሉ ተብሎ በዛ መንገድ ብድር መውሰድ አለበት። ያልተገደበ የብድር አፕታይት እንዲኖሩ ማድረግ ተገቢ አይደለም እና የተወሰደው እርምጃ በብሔራዊ ባንክ እጅግ በጣም አስፈላጊና ወቅታዊ ነው። ነገር ግን ይሄን ኤክስኪውዝም ሊያቀርብ አይገባም። መንግስት ወደፊትም ምናልባት እንዲህ አይነት ሰርቪሶች ሲቀንሱ ይሄ በመሆኑ ነው በሚል እንደ ኤክስኪዝም ሊወሰድ አይገባም እና በዋናነት መንግስት ከዚህ ዘርፍ አይደለም ወይም ከዚህ ሶርስ አይደለም የልማት ስራዎችን መስራት የሚጠበቅበት ኢትዮጵያን የገጠማትን የውጭ ምንዛሬና የዕዳ ጫናን ጨምሮ ኢኮኖሚያዊ ችግሮችን ለማስተካከል የሚያግዙ ብድሮችን ለማግኘት ከዓለም አቀፍ አበዳሪ ተቋማት ጋር ድርድር ስታደርግ ቆይታለች። በቅርቡም ዓለም አቀፉ የገንዘብ ተቋም የሚኤፍ 345 ሚሊዮን ዶላር የሚጠጋ የገንዘብ ድጋፍ ይፋ ማድረጉ ይታወሳል። ከገንዘብ ድጋፎቹ ባለፈ እንደዚህ አይነት የአዋጅ ማሻሻያዎች የአጭር ጊዜ ጫና ቢኖራቸውም ኢኮኖሚን በዘላቂነት ለማሻሻል ፋይዳ አላቸው ይላሉ ዶክተር አብዱል መናን መሐመድ። እንደ በፊቱ ብር እያተመን የዋጋ ግሽበት ይቀጥል ወይስ የመንግስት ፕሮጀክቶች ይታጠፋሉ። ምንም ጥያቄ የለውም። ህብረተሰቡ ላይ የተወሰነ ጫና ይበረታል። ምንም ጥያቄ የለውም እና የቱኛው ነው የሚሻልን። ሁሉንም በአንድ የማሳካት ስለማትችል ኢኮኖሚ መቀዛቀዝ እንደሚመጣ የታወቀ ነው። እሱ ብቻ እንዳይመስልህ ፕሮጀክቶች መታጠፍ ብቻ ሳይሆን ሰራተኛ መቀነስም ይመጣል። መንግስቶ ጪው መቀነስ ስለሚኖርበት ይህ የተወሰነ ዓመት የሚቀጥል ነው። አዋጁን በተመለከተ ዝርዝር ማብራሪያዎችን ከብሔራዊ ባንክ ኃላፊዎች ለማግኘት ያደረገው ጥረት አልተሳካም። በረቂቅ አዋጁ ላይ የሚደረጉ ውይይቶች ሲጠናቀቁም ለህዝብ ተወካዮች ምክር ቤት ለማስጠደቅ ይቀርባል ተብሎ ይጠበቃል። ለአሜሪካ ድምፅ አስመማየ ነው፣ ዋሽንግተን ዲሲ። ትና ክብራን የቀዳም ምሽት ዝግጅታችን በዚህ ተጠናቋል። አቀናበሪያችን ንጉሥ ታምሬ፣ ዋና አዘጋጅ ጽዮን ግርማ። ሳስተናገዳቸው ያመሸሁት እንግዲህ ወገኔ ነገ ምሽት በተለመደው ሰዓት